ደራሲ ተሾመ ብርሃኑ በኢትዮጵያ ታሪክና ሃይማኖታዊ ነግ ጉዳዮች በርካታ ጥናቶችን አድርገዋል፣ ለህትመትም አብቅተዋል። ከጥናቶቹ ውስጥ አንዱ መንዙማን ይመለከታል። መንዙማ ቃለ ትርጓሜው ምንድን ነው? ታሪካዊ ምንጩስ ከየት ነው? በመሰረቱ መንዙማ የሚለው ቃል አረብኛ ሲሆን ትርጉሙም ገጠመ፣ ደረደረ፣ አሳምሮ አስቀመጠ እንደማለት ሲሆን የሚደረደረው የሚገጠመውም ግጥም ነው። ወይም አንድ ሀሳብ አንድ ንድፈ ሀሳብ ወይም አንድ እስላማዊ አስተምህሮ ወይም አንድ እስላማዊ ፍልስፍና በግጥም መልክ አምሮ ተውቦ ማለትም ስነ ጽሁፋዊ ስነ ውበትን ተጎናጥፎ የቀረበ እንደሆነ ነዞመ ይባላል። ነዞመ ማለት ያው ገጠመ ማለት ነው። ከዚህም በላይ ሽዕር የሚል ቃል ሲጨመርበት እንደዚሁ ዜማ ይሆናል። ሙዚቃዊ ድምጸት ይኖረዋል። ከዛ ከግጥሙ ጋር ተቀናጅዶ የሚሄድ ወደ ሙዚቃ ያመራል። ስለዚህ በሀገራችን በተለይ መንዙማ በምንልበት ጊዜ ግጥሙን ብቻ ሳይሆን፣ ስነ ጽሁፋዊ ውበቱ ብቻ ሳይሆን፣ በድምፅ በከበሮ ማለትም በድቢ ወይም በማጨብጨብ ተደግፎ የሚቀርበው ፈጣሪን የሚያመሰግኑበት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የሚያሞግሱበት የሚያሞካሹበት፣ እንደዚሁም እስላማዊ አስተምህሮቶችን በግጥም እና በመሳሰሉ መንገዶች በዜማን ጨምረው የሚያስተላልፉበት መንገድ እንደሆነ ካሉት ሁኔታዎች መረዳት እንችላለን። መንዙማ ወደ ኢትዮጵያ እንዴትና መቼ ነው የዘለቀው ወይስ አገር በቀል ነው ማለት ይቻላል? እንግዲህ በሁለት መንገድ ነው የምንመለከተው። ኢስላማዊ ስለሆነ ብቻ የአረቦችን የተከተልን እንደሆነ አረቦች ከቅድመ እስልምናም ነበራቸው እርስ በርስ የሚወዳደሱበት፣ እርስ በርስ የሚሞጋሹበት፣ ወደ ጦርነት ሲሄዱ፣ ወደ አንዳንድ ዘመቻዎች ሲሄዱ፣ በተለይም ደግሞ ከአባ ወደ ነበሩት ጣዖቶችን ለማምለክ በሚሄዱበት ጊዜ በመንዙማ አይነት ወይም በዚህ በዜማ አይነት እያመሰገኑ የሚሄዱበት ሁኔታ እንዳለ እንመለከታለን። ከስድስተኛ ክፍለ ዘመን በኋላ ማለትም ነቢዩ ሙሐመድ ስለ ላ ሌ ወሰለም ከሞቱ ከአንድ አስራ ሁለት አመታት በኋላ ደግሞ የዚህ የዑማያድ እና የአባሲድ ሱልጣን እንደነበረ እንመለከታለን። በዚህም ጊዜ እነዚህ ሰዎች በጣም ከፍተኛ የአረቢያን ግዛት ወደ ሶሪያም ወደ ኢራቅም ወደ ፐርሺያም ወደ ሊቢያም ወደ ግብፅም ወደ የመንም አስፋፍተው ስለነበረ በዛ ሀገር ከነበሩ ሙዚቃዎች ጋር እስልምናን በማዋሃድ እንዳሳደጓቸው እንደተጠቀሙባቸው እንመለከታለን። በተለይም ሀሩን አረሺድ የሚባለው ታላቁ የአረቢያ ከሊፋ በሙዚቃ በኩል ከፍተኛ የሆነ ዝንባሌ እንደነበረው እና ሙዚቀኞችና የስነ ጥበብ ሰዎችን ያደፋፍር እንደነበረ እንረዳለን። በእነዚህ ዘመናት በተለይ በአስረኛው ክፍለ ዘመን አካባቢ በጣም የታወቁ የመንዙማ ሰዎች ማለትም ምስጋና ለፈጣሪና ለነቢዩ መሀመድ ያላቸው ምስጋና፣ አክብሮት፣ ውዳሴ የሚያቀርቡ የታወቁ ሙዚቃ ሰዎች እንደነበሩ እንረዳለን ሙሐመድ ይልቁንም የግሪክን ፍልስፍና በሙዚቃ የነበረውን ስነውበት በሙዚቃ የነበረውን ፍልስፍና ለመረዳት በቻሉበት ጊዜ የአረብኛውን ከዛ ጋር በመጀመሪያ በማዳቀል ከዛም በኋላ የራሳቸውን አንጥረው በማውጣት ከፍተኛ አስተዋጽኦ አድርገዋል። ነገር ግን ለእኛ መንዙማ ከአረብ ሀገር የምንወስደው ነው ወይስ የራሳችን ነበረ በምንልበት ጊዜ ኢትዮጵያ የራሷ የሆነ ከፍተኛ የሆነ የታሪክ ያላት የረዥም ጊዜ ታሪክ ስላላት እንደነሱ በስድስት መቶ ወይም ከዛ በፊት ቀደም ባለ ሁኔታ የሚቆጠር ሳይሆን በሺ ዓመት የሚቆጠር ታሪክ ያላት ሀገር ናት። በዚህ መሰረት ሰዎች በተለያዩ ምክንያቶች ስሜታቸውን በዜማ በግጥም ይገልጹ እንደነበር ይታወቃል። ከእነዚህም ውስጥ በሀገራችን የእንጉርጉሮ ዘፈን ወይም የለቅሶ ዘፈን፣ የሰርግ ዘፈን እንደገና ደግሞ በልዩ ልዩ ማህበራዊ ጉዳዮች የሚደረግ ዘፈን እንደነበረ ይታወቃል። ስለዚህ ለምሳሌ አንዳንዶቹ የመንዙማ እንጉርጉሮች ከሌሎቹ የሀገራችን የዜማ ቅኝቶች ጋር አብሮ የሚሄዱ ሆነው እናገኛቸዋለን። ከዚህም በተጨማሪ ደግሞ በክርስትናው ዓለም ልዩ ልዩ ዜማዎች ስላሉ ከእንደዛም ዜማዎች የሚወሰዱ እንዳሉ ወይም የሚወራረሱ እንዳሉ መመልከት ይቻላል። እንደገና ደግሞ ከታሪክ እንደምናስታውሰው ነቢዩ መሐመድ ሰለላሁ አለይሂ ወሰለም በጣም የሚወዱት አዛን አድራጊ ማለትም አላሁ አክበር የሚለው ቢላሉል ሐበሽ በጣም የታወቀ ድምፃዊ እንደነበረ እናስታውሳለን። በጣም የታወቀ ድምፃዊ ከመሆኑ የተነሳ ነቢዩ መሐመድ በድምፁ በጣም የወዱት እንደነበረና ከሁሉም እንደሚያልቁት ይታወቃል። ከዚህም በላይ እሳቸው ነቢይ በነበሩበት ጊዜ እዛው ሀገር ይኖሩ የነበሩ ኢትዮጵያውያን እሳቸውን ለማወደ በዜማቸው እና በሙዚቃዊ እንቅስቃሴያቸው ማለትም ዳንኪራ ወይም በመሳሰሉ ነገሮች በመግለጽ ይታወቃሉ። ስለዚህ ኢትዮጵያውያን ከአረቦች የቀደመ የመንዙማ ታሪክና የመንፈሳዊ ምስጋና ውዳሴ ታሪክ እንዳላቸው የሚያስረዱ ሁኔታዎች አሉ። ከዚህም በተጨማሪ ኢትዮጵያ ውስጥ ያሉት የታሪክ መረጃዎች እንደሚያመለክቱት በአስራ አንደኛው ክፍለ ዘመን እና በአስራ ሁለተኛው ክፍለ ዘመን የነቢዩ መሐመድ የተከታዮቹ ተከታዮች በሀረር እና በሶማሌ በአፋር በኩል እንደመጡ እና እነዚህም ታላላቅ ሰዎች ማለትም አውሊያዎች ተብሎ ነው የሚጠሩት። እነዚህ አውሊያዎች ከነቢዩ መሐመድ ታሪክ ጋራ ሱፊዝም አመለካከት ጋር የመጡ ስለሆነ ፈጣሪን በመንዙማ ማወደስ ይታወቃል። ስለዚህ በአጠቃላይ ማለት የምንችለው በኢትዮጵያ ውስጥ መንዙማ የተጀመረው ምናልባት በእኔ ግምት ከአረቦች በፊት ሲሆን አረቦቹ ወደ ኢትዮጵያ ከገቡ በኋላ ደግሞ በኢትዮጵያ የሙዚቃ ቅኝት የሙዚቃ ቃና ቀኝተው በሀረር፣ በሱማሌ፣ በተለይ በባሌ እነዚህ ባሮ የሚባለው በአፋር እና በሌሎቹም ቦታዎች የመንዙማ ስራዎች እንደተሰሩ ይታወቃል። ነገር ግን ይህም ሆኖ ደግሞ የአማርኛ መንዙማዎች የተጀመሩት ከሁለት መቶ አመታት በፊት በንጉስ መጃሄዱ ዘመን እንደተፈጠረ አድርገው እንትን ይላሉ። ከዛ ወዲህ ያለውን ታሪክ በምንመለከትበት ጊዜ የራያ የአና ሸሆች በመንዙማ ፈጣሪን ያሞግሱ እንደነበረ እና ነቢዩ መሐመድን ያሞግሱ እንደነበረ እንመለከታለን። ከአና በኋላ ደግሞ ዳና ማለትም እዚህ ወልዲያ አጠገብ ከወልዲያ አንድ ሰባት ኪሎ ሜትር ርቃ በምትገኘው ዳና በምትባል ስፍራ ነው። ከዛ ቀጥሎ እንግዲህ የጫሌ ሸኾች አሉ። የጎንደር የሌሎች የዳባት ሌሎች በርካታ የሀገራችን ክፍሎች ያሉ የነበሩ ሸኾች ፈጣሪን በዜማ በግጥም ያወድሱ እንደነበረ እንመለከታለን። ስለዚህ በጣም ሰፊ የሆነ ታሪክ ያለው ነገር ግን በሰፊው ያልተጠና የታሪክ እንደሆነ እንመለከታለን። اللهم <سؤال> لك تاج ولن يا درسوا ادلوا لسلطان مسغانا يدرسوا لهونت مسرا يا درك اندغسوا يا الله رسالا داوان منا درسوا نجم تاريخنيا بدك اندي اوسوا تولد جم يورثوا خيرنا بجاو رب لنا سواه اندا جل العلى عند نهون خيرنيا داوان يا صفوت كلها قدغنيا ዛሬ ሺ ሦስት መቶ ሰላሳ አምስተኛ አላህ ያንን ታሪክ ያደረሰን ለኛ ተግባሩን ወደኛ እንድናመጣሁ ፈስብሃነሁ ረቢ ማለና ስዋሁ። ያ ማለት መንዙማ አገር በቀል ነው ብሎ መውሰድ ይቻላል። በእኔ ግምት ይቻላል። መንዙማን አንደኛ መንዙማ የሚባል ነገር ሌሎች አረቦች የላቸውም። መንዙማ የሚለው ቃል አረብኛ የሆነበት ምክንያት ምንድን ነው? አገር በቀል ከሆነ አገር በቀል ቃሉ ለዛ ተስማሚ የሚሆነው ምን ነበር? ወይም ከዚህ በፊት ተመዝግበው ያለ ነገር አለ? እንደሚመስለኝ ያው፣ እንደሚታወቀው ሁሉ እስልምና የተስፋፋው በአረብኛ ነው። እስልምናን ከአረብኛ ውጪ ማስፋፋት ትክክል እንዳልሆነ ተደርጎም ይነገር ነበረ። እንግዲህ ከዛ በመነሳት ብዙ አገሮች በአፍሪካም እስከ ሰሜን ምዕራብ አፍሪካ እነ ናይጄሪያ፣ እነ ሴኔጋል፣ እነ አልጄሪያ፣ እነ ሊቢያ የመሳሰሉት አገሮች ቋንቋቸውን በመተው በአረብኛ ቋንቋ ቁርአን እንዳስፋፉ እንመለከታለን። በሩቅ ምስራቅም እንደነ አፍጋኒስታን፣ እንደነ ፓኪስታን፣ ህንድ እና ሌሎቹም አገሮች ስንመለከት እስልምናን ያስፋፉት በአረብኛ እንደሆነ እንመለከታለን። በኋላ ላይ ግን ብዙ አገሮች በራሳቸው ቋንቋ እስልምናን ማስፋፋት ጀምረዋል። ለምሳሌ አፍጋኒስታን እንደ ህንድ ያሉ እንደ ፓኪስታን ያሉት አገሮች ኡርዱ በተባለ ቋንቋ ሃይማኖታቸውን ሲያስፋፉ፣ ቱርኮች ደግሞ በራሳቸው ቋንቋ ሲያስፋፉ፣ ሌሎቹም ሀገሮች በአፍሪካ አገሮች እንደነ ናይጄሪያ ቅድም እንዳልኩት እንደነ ሴኔጋል አይነት አገሮች ደግሞ ማለት አገር በቀል ከሆነ አገር በቀል ስያሜ ያልኖረው ለምንድን ነው? መንዙማ ከአረብኛ የመጣ ስለሆነ፣ ቃሉ ራሱ ከአረብኛ ጋር የተያዘ ነው፣ ከአረብኛ አስተምሮት ጋር የተያዘ ስለዚህ እነዚህ ሰዎች መንዙማውን የጀመሩት እኮ በአረብ ነው። ለምሳሌ የተለያዩ አገሮች በተለያዩ የኢትዮጵያ ግዛቶች የመጡት አረቦችም ሆኑ እነሱን የተቀበሏቸው ኢትዮጵያውያን የተቀበሉት በመጀመሪያ በአረብኛው ነው መንዙማ ሆኖ ቀጠለ። ነገር ግን የራሳቸውን ድርሰት የራሳቸውን ሙዚቃ እየደረሱ ዜማ እየደረሱ ነው ፈጣሪን ሲያሞግሱ የነበረው እና ከአረብኛ ከተወረሰ በኋላ ወደ አማርኛ ሲመጣ፣ ወደ ኦሮምኛ ሲመጣ፣ ወደ ጉራግኛ ሲመጣ እና ወደ ሌሎቹ የሀገራችን ቋንቋ ሲቀየር መንዙማ የሚለው ስም አብሮት ተከትሏል። በአሁኑ ጊዜ ደግሞ ነሺዳ ብለው ከአረቦች ጋር አያይዘው አቅርቦታል። ነሺዳውም በአማርኛም በኦሮምኛም በትግርኛም በሌሎችም ቋንቋዎች ሊሆን ይችላል። ኢትዮጵያ ውስጥ ከእስልምና በፊት የነበረው ክርስትና ሃይማኖት ነው። መንዙማ አንዱ አላህን ወይም እግዚአብሔርን ማመስገኛ ዝየራ ነውና ከዛ በፊት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የተለያዩ ያሬዳዊ ዜማዎች አሉ ወይም እንጉርጉሮ የመሳሰሉ ነገሮች ሲኖሩ ያ ካለ ለምን አገር በቀል ከሆነ አገር በቀል ስያሜ ያልኖረውም? ሁለተኛ በክርስትና እምነት ውስጥ የዚህ አይነቱ የእግዚአብሔር ማመስገኛ ቃላት በፊት የተለመዱ ነበር ማለት ነው በኢትዮጵያ ኦርቶዶክስ ውስጥ አዎ። በኢትዮጵያ ኦርቶዶክስ ብቻ ሳይሆን ከክርስትና በፊት በነበሩት አይሁዶችም ለምሳሌ በእኛ ሀገር ፈላሻ ብለዋቸዋል እንጂ ቅድመ ክርስትና እምነት የነበራቸው ኦሪታውያን የራሳቸው የሆኑ መስጊዶች በተለያዩ የሀገራችን ክፍል በተለይም በሰሜን ኢትዮጵያ፣ በትግራይ፣ በጎንደር፣ በጎጃም በመሳሰሉት ቦታዎች የራሳቸው መስጊዶች፣ የራሳቸው ስነ ጽሁፍ፣ የራሳቸው ዜማዎች እንደነበራቸው ይታወቃል። እነዚህ ዜማዎች አሁንም ቢሆን ለጥናት አልቀረቡም እንጂ እነዚህ ቤተ እስራኤል የሚባሉት የኦሪት ሃይማኖት ተከታዮች ራሳቸው እንደነበራቸው ይታወቃል። ከእነሱ በመቀጠል እንግዲህ ክርስትና ይመጣል። ክርስትና ደግሞ ለምሳሌ እንደ ያሬድ አይነቶቹ ድጓ፣ ጾመ ድጓ የመሳሰሉት በዜማ የሚቀርቡ ነበሩ። ከእነሱ በመቀጠል እንግዲህ የምናገኘው የቅዳሴ ዜማ ቅድም እንዳልከው ከያሬድ ዜማ ጋር በመያያዝ ይመጣል። ከያሬድ ዜማ ጋር በፊት ይኖር እንደሆነ ማጥናትና መረዳት ያስፈልጋል። ነገር ግን የቅድም እንዳልኩት የኢትዮጵያ ዜማ መፈጠር ተፈጥሯዊ ነው። ዜማ መፍጠር ተፈጥሯዊ ነው። አንድ ሰው በሚጎዳበት ጊዜ በእንጉርጉሮ የደረሰበትን ችግር ይገልጻል። ሰው ሲሞትበት ሀዘኑን በሙዚቃ ይገልጻል። ደስታ በሚኖርበት ጊዜ በደስታ ይገልጻል። ነገር ግን እነዚህ የሀዘን የደስታ ወይም የትካዜ ድምፆች ወይም ዜማዎች ወደ ፈጣሪ አምልኮ፣ ወደ ነቢያት ሙገሳ እና ውደሳ የተሸጋገሩ እንደሆኑ መረዳት ይቻላል። ነገር ግን ይህን በሚመለከት ጠቅለ በርካታ ጠለቅ ያለ ጥናት እስካሁን ድረስ በኢትዮጵያ ስላልተደረገ አንተ አሁን አሁን የምትጠይቀው ጥያቄ ተጨማሪ ጥናት መደረግ እንዳለበት የሚያመለክት ነው እንጂ እስካሁን የተጻፈ ነገር የለም። በክርስትናው በኩል የሚታየው ከያሬድ ዜማ በኋላ ያለው ነው። በኦሪታውያንም ቢሆን የራሳቸው የሆነ የቅዳሴ ዜማ እንዳላቸው ነው። እሱም ቢሆን ከትውልድ ትውልድ በአፍ ሲነገር የመጣ ነው እንጂ በጽሁፍ በተለይ በአማርኛ ጽሁፍ ተጽፎ ለገበያ የቀረበ ነገር የለም። በአረብኛም ቢሆን ይሄ አሁን የገለጽኩልህን ይመስላል። ስለዚህ አሁን አንተ የጠየቀው ጥያቄ ለጥናት መነሻ ሆኖ ወደፊት በሀገራችን የተለያዩ ኢንስቲትዩቶች በተለይም ከፍተኛ የትምህርት ተቋማት ትኩረት ሰጥቶ ሊያጠኑት የሚገባ ሰፊ የሆነ የሀገር ሀብት ነው ብዬ እኔም እንዳንተ አምናለሁ። ቋንቋም ሆነ የስነ ግጥም ስንኝ ቋጠሮዎች እንደዚሁ ወይም የዜማ ቅኝቶች በየጊዜው ከትውልድ ወደ ትውልድ እየተቀያየሩ ይሄዳሉ። እዚህ በጥንታዊው መንዙማና በዘመናዊው መንዙማ መካከል ያሉ ልዩነቶች ያሉ፣ አንድነቶቻቸውስ ምን ይመስላሉ ያልከው ነገር ትልቅ ነገር ነው። በጥንታዊዎቹ መንዙማዎች የምንመለከተው ነገር ቢኖር አንደኛ ተውሒድ፣ ማለትም አላህ አንድ መሆኑን የሚያመለክቱ በብዛት ለምሳሌ ቁርአን እንዴት ተወረደ፣ ቁርአን እንዴት ተስፋፋ ብሎ የሚያስተምሩ ሲሆን በሁለተኛ ረገድ ደግሞ ስለ ነቢዩ መሐመድ ፍቅር፣ ስለ ነቢዩ መሐመድ ስራ፣ ስለ ነቢዩ መሐመድ ታሪክ የሚያወሱ ናቸው። በሁለቱም በኩል ስንመለከታቸው ከዛ ቀጥሎ የምናገኛቸው መንዙማዎች ደግሞ በፍልስፍና ላይ የተመሰረቱ ወይም በእንጉርጉሮ ላይ የተመሰረቱ በወቅቱ ከሚያጋጥሙ ሁኔታዎች ጋር የተያያዙ ሆነው እናገኛቸዋለን። እንደዚህ ከወቅቱ ሁኔታ ጋር የተያያዙ ነገሮች አንድም ነገስታቱን ከማወደስ ካለበለዛም ነገስታቱን ከመውቀስ አንድም ኢስላማዊ ሊቃውንትን ከማወደስ ወይም ደግሞ በእነሱ ላይ የተነሱትን ሰዎች ከመርገም እና ከሌሎችም ጋር ተያይዞ እናገኛቸዋለን። በአሁኑ ጊዜ ደግሞ በሰርግም በሌሎቹ ቦታዎችም የምናያቸው ነገሮች አሉ። ለምሳሌ ከሰርጉ ከመውሊድ ወይም በሰደቃ ጊዜ ከሚቀርቡት ሌላ በኢድ አልፈጥር እና በኢድ አልአረፍ አልአድሃ ጊዜ የሚቀርቡ መንዝማዎች አሉ። አንደኛ ወደ መስጊድ ሲመጡ አላሁ አክበር እያሉ የሚመጡት በዜማ የሚመጡት አለ በሁለተኛ ደረጃ ደግሞ ከሰግደው በሚመለሱበት ጊዜ ደግሞ እንደዚሁ የሚያዜሙት ነቢዩን ከማሞገስ ጋራም እና እንደዚሁ ከቁርአን ጋራም እንደዚሁ ደግሞ እስላማዊ ወንዴን ከማጠናከር ጋራም አብረው የሚሄዱ መንዙማዎች እንዳሉ መረዳት ይቻላል በአሁኑ ጊዜ ስናይ ከነሺዳ ጋር በተያያዘ መልኩ ደግሞ እንደዚሁ እየተለወጡ የመጡ ግጥሞች እና ዜማዎች በተለይ ከአረቡ ዓለም ጋር የተያዙ ነሽዳዎች እናያለን። ነገር ግን እነዚህ ለለውጥ ዋዜማ ወደ ኢትዮጵያዊ ዜማ ወደ ኢትዮጵያዊ ግጥም ወደ ኢትዮጵያዊ ሐሳብ በሚበጣበት ዋዜማ ላይ እንደሆን የሚያመለክት ነው። ይሄ በሌሎቹ አገሮችም በለውጥ ሂደት ራሳቸውን አውቀው ወደ ራሳቸው እንደተመለሱ እንመለከታለን። ኢትዮጵያዊ የስነ ጽሁፍ ሰዎችም፣ ኢትዮጵያውያን ገጣሞችም፣ ኢትዮጵያውያን የዜማ ደራሲዎችም ከዚህ ጋር በተያያዘ መልኩ ይለውጡታል የሚል ተስፋ እምነት አለኝ። የመንዙማ ግጥምና ዜማዎች የሚዋደዱት እንዴት ነው? ከዓለማዊው ለየት የሚያደርጋቸው በምን መልኩ ነው? ቅኝታቸው ያው ዞሮ ዞሮ ከሌላው ስነ ጽሁፍ ጋር የተያያዘ ነው። ለምሳሌ ስንኙ አለ፣ ቤት መክፈቻ፣ ቤት መምቻ፣ አንጓ የምትላቸው ነገሮች፣ አራት ስንኞች፣ ስምንት ስንኞች፣ ሰባት ስንኞች ሙሉ በሙሉ የመግጠሚያዎቹ ፊደላት፣ እነዚህ ዜማዎች፣ ሜትሮች፣ እነዚህ የመሳሰሉ ነገሮች ጋር አብረው የሚሄዱ ናቸው። አንዳንድ ጊዜ ግን መንዙማዎች ዝም ብሎ ስድንባብም ሊሆኑ ይችላሉ። ስድንባቦች ለምሳሌ አንድ ታሪክ ይጻፍና በዛ ላይ ወይም በተጻፈ ታሪክ ላይ ወይም በሚጻፍ ታሪክ ላይ ያንን የማስኬድ ነገር አለ። ለምሳሌ ራብሳ የሚባለው የአንዩዎች መንዙማ ግጥም ያልሆነ የስድ ንባብ አይነት ነገር ነው። ዙሩ ነው፣ ዙሩ የሚባለው አይነት ጽሁፍ ነው። ስለዚህ የዚህ የመንዙማ ግጥሞች ከሌሎች የእኛ ግጥሞች ጋር ይመሳሰላሉ። ከዚህም በላይ ደግሞ በአሁኑ ጊዜ ምንድን ነው እያደረጉት ያለው የአረብኛ ስነ ጽሁፍ የአረብኛ ግጥሞች፣ መንዙማዎች ከሌሎች መንዙማ አይነቶች ለምሳሌ ከአረቦች ወይም ከኢትዮጵያ ቅኔ አጻጻፍ ወይም ከቅዳሴ ጋራ ይያያዙ እንደሆነ እነዚህን በስፋት እያጠናሁ እገኛለሁ። ከተሳካ በቅርቡ በመጽሐፍ መልክ ይዣቸው ወጣለሁ ብዬ አስባለሁ። በኢትዮጵያ ውስጥ የመንዙማ ግጥምና ዜማዎቹ ወይም ዝየራዎቹ በምን መልክ ነው በዘመናዊው ወጣቱ ትውልድ የሚሰራጩት? በሰርግም ይሁን በመንፈሳዊ መንፈስ ማናቃትና ምስጋና ከማቅረብ አኳያ፣ በቅርስነት እግረ መንገዱንም ተቀርጾ እንዲቀር ቴክኖሎጂ ውስጥ የሚያበረክተው አስተዋጽኦ ይኖራል። ለዚህ አሁን አንተ ያልከው የባለቤትነት ጥያቄ ችግር አለ፣ በአሁኑ ጊዜ ችግር አለ። ነገር ግን ቢያንስ ቢያንስ ባለፉት መቶ ዓመታት ሁለት መቶ ዓመታት የተዜሙትን ዜማዎች ማለትም መንዙማዎች ከግጥሞቻቸውና ዜማዎቻቸው በአንዳንድ ሙስሊም ኢትዮጵያውያን የተነገሩ፣ ለምሳሌ ነቢ ዜኔ የሚባለው ሸክ ሚስባህ መንዙማ ስላለ፣ ይህንም ይህን ሙፍቲ ሲራጅ መንዙማዎች፣ እንደገና ደግሞ የነጫሌ መንዙማዎች፣ የነ ሼክ ሁሴን ኮምበልቻ መንዙማዎች፣ ነሸ ሼክ መሐመድ አወል እና ሁለቱ መሐመድ አወሎች መሐመድ አወል ሀምዛ እና መሐመድ አወል ማነው የሚወዳጅ የእነሱ መንዝማዎች እና ሌሎቹን በርካታ መንዝማዎች እየተቀረጹ ቀደም ሲል ጥራት ባልነበረውም ቢሆን በዚህ በካሴት በቴፕ ሪከርደር ተቀርጸው ነበረ። ከዛ ቀጥሎ ደግሞ እነዚህ በቴፕ ሪከርደር የተቀረጹት ጥራትም እንኳን ባይናወራቸውም በሲዲ እየተቀረጹ ለገበያ መዋል ጀምረዋል። በተለይም ሼህ መሐመድ አወል ሀምዛ በርካታ ሲዲዎችን በማሳተም በኢትዮጵያ ውስጥ ምናልባት ግንባር ቀደሙ ሳይሆኑ አይቀሩም። ያ በሰጥ አዝሪያ ጀዋየን ቀድሞ ሁለቱን ኢድሪዝንና ዒሰ ብኑ መርያም እንዲሄዱ ቀሩን ሄወስታ አሁን ዋአንተ ልሙጣዑ ዋአንተ ልኣሚን አሁንም ወዘርገው ይሄው ሙስጦፋን አይመለስ እንዴው ንገረን፣ ጎርቱን በልዋላቸው መነው ሰምታችሁ ተሲናገር ተውራቱ አስራ ሁለት ለውሑ ተነ መልእክቱ ይመለሳል ብሎ ሳይነጋ ልሊቱ ምነው ሰምታችሁ ተዘቡሩ ሲያወጋ ይመለሳል ብሎ ሌሊቱ ሳይነጋ አሁን የሆነ እንዲሁ ባለህበት እርጋ ሙስጠፋ ጣጆ። ከእሳቸው በመለስ በአሁኑ ጊዜ ወጣቶች ለመንዙማዎችን ለሰርግም፣ ለሰደቃም፣ ለሌሎችም በዓላት በሚያመች መልኩ እየቀረጹ በሲዲም በፍላሽም እያደረጉ በማስቀመጥ ላይ ናቸው። ይህን በሚመለከት እስካሁን ድረስ ደፍሮ መንዙማን ጥናት በማስደረግ ላይ ያለው የወሎ ዩኒቨርሲቲ ነው፣ በዩኒቨርሲቲ ደረጃ የተመለከት እንደሆነ። ከዛ በፊት ግን ከአሊያንስ ፍራንሴ ጋር በመተባበር አንድ የመንዙማ መድረክ ተዘጋጅቶ ነበረ። በአጠቃላይ ግን የባህል ሚኒስቴር ቢሆን በዚህ በኩል ኢንተረስት እያሳየ በመምጣት ላይ ነው ያለው። ነገር ግን እንደ አገር ሀብት እንደ አገር ቅርስ ተጠንቶ ለሚቀጥለው እንዲተላለፍ በማድረግ ረገድ ገና በጣም ብዙ ገና ይቀራል። ለምሳሌ በሌሎቹ አገሮች ቢያንስ ቢያንስ ከአንድ ሺህ አመት በፊት ምናልባትም ከአምስት መቶ ከስድስት መቶ አመት በፊት ስለ መንዙማ የተጻፉ መጽሐፎች እንዳሉ እንመለከታለን። ለምሳሌ አልኪንዲ የተባለው የአባሲ ጊዜ ፀሐፊ በጣም ግሩም የሆነ የመንዙማ መጽሐፍ ብሎ በመጽሐፍ ለዓለም አበርክቷል። ከሱ ቀጥሎ በርካታ የአረብ አገሮች ስለ መንዙማ መጽሐፍትና ስለ መንዙማ ጥናቶች አካሂደዋል። በእኛ ሀገር ግን ገና ሳይጀመር ገና ምንም ሳይደረስ መንዙማን የሚቃወሙ ኃይሎች እንዳሉ ሁሉ እንደገና መንዙማን ደግሞ ጠቃሚ መሳሪያ ነው ብለው የሚያምኑ ሰዎችም እየተመናመኑ በመሄድ ላይ ናቸው። ይሄ የግለሰቦችም ጉዳይ አይደለም፣ የፍልስፍና ጉዳይም አይደለም፣ የሀገር ጉዳይ ነው። የሀገር ጉዳይ እንደመሆኑ መጠን መንግስት ከባህል ሚኒስቴር ወይም ከሌላው ተቋም ሳይጠብቅ ፓርላማው ራሱ የእኔ የሀገሬ ቅርስ ነው መንዙማ የሀገሬ ቅርስ ነው በሀገር ውስጥ የሥነ ጥበብ ቅርስ ነው ብሎ እንዲንቀሳቀስ እንዲቀመጥ ማድረግ ያስፈልጋል። በዚህ ረገድ ለምሳሌ በሃይማኖታዊ እየተመለከት እንደሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠንካራ ስለሆነች ነው እንጂ መንግስት ብዙም ያደረገላት ድጋፍ የለም። ነገር ግን መንግስት በሁለቱም በ የሃይማኖት ግጥሞችን የሃይማኖት ዜማዎችን፣ አጠቃላይ ሃይማኖታዊ ስራዎችን እንደ ቅርስ መጠበቅ አለበት። በተለይም አሁን አንተ ለምሳሌ የጀመርከው አሁን የምታቀርባቸው ጥያቄዎች ጠለቅ ባለ መንገድ አንተም የበኩልህን አስተዋጽኦ ብታደርግ የሀገሪቱ ቅርስ መጠበቅ የበኩልህን አስተዋጽኦ ታደርጋለህ። ይሄ አገርም ወገንም የሚወደው ስራ ነው ብዬ አምናለሁ። ይህንን ግንዛቤ ለማስጨበጥ በአንድ በኩል ከባህላዊነቱ ቅርስነቱ፣ በሁለተኛም ከቋንቋም ቅርስነት አኳያ በጥቅሉ ሶም ሀሳብ እንደሰነዘሩት የኢትዮጵያ ረቂቅ ቅርስ ወይም ደግሞ የማይጨበጥ ወይም የማይደሰስ ቅርስ ተደርጎ ትኩረት ሰጥቶ ጥናት እንዲካሄድበት እና በኢትዮጵያም የባህል ሚኒስቴር እንደዚሁ ጥበቃ እንዲደረግለት ለማድረግ ምን መደረግ አለበት ይላሉ የሃይማኖት መሪዎች። ዩኒቨርስቲ የቋንቋና የባህል ጥናት ምርምር ተቋማት እንደዚሁም የባህል ሚኒስቴር በዚህ ዘርፍ ትኩረት ሰጥተው ምርምር እንዳካሄዱ እንደርሶ በግል ጥረት ለሚያደርጉ ድጋፍ እንዲቸሩ ምን ሊደረግ ይገባል? እስካሁንስ ይሄንን በሴትነት ወይም በዋጋ ሰጥተው ያልተመለከቱበት ምክንያት ምንድን ነው? በእኔ እምነት አሁን አንተ የሰጠው አስተያየት እንደ ኮሜንት አድርገ ብታቀርበው እጅግ በጣም ጠቃሚ ነው የሚሆነው የሚመስለኝ። ለምን እንዳልከው መንዙማ የሀገር ቅርስ ነው። ይሄ የሀገር ቅርስ የሀገር በተጨባጭም በረቂቅም ቅርስነት የምንመለከተው ነው። ተጨባጭ የሚሆነው እነዛ መንዙማ የደረሱ ሰዎች፣ የመንዙማ ሙዚቃ ዜማ ያወጡ ሰዎች የሚኖሩበት ሀገር፣ የደረሱበት ቦታ፣ የጻፉበት ቦታ፣ ያዜሙበት ቦታ ሁሉ እንደ ተጨባጭ ቅርስ የምንወስድበት ቦታ ነው። በረቂቅነቱ ደግሞ መንዙማው ራሱ ሥነ ጽሑፉ ራሱ የሚያስተላልፈው መልእክት ራሱ መጪው ትውልድ የሚቀርብ ነገር ነው። አሁን እየተለወጠ ባለው ሁኔታ በሌሎቹም አገሮች ታይቷል። የነበረው እንዳልነበረ ሆኖ ሊጠፋም ጭምር ይችላል። ስለዚህ እንዳልከው የመንግስት በተለይ የባህርና ቱሪዝም ሚኒስቴር፣ የውጭ ጉዳይ ሚኒስቴር ምክንያቱም ከሀገር ጋር የሚያያዝ ስለሆነ መገናኛ ብዙሃን እንደገና ታላላቅ የዩኒቨርሲቲ ተቋሞች ምክንያቱም የሥነ ጽሑፍ ዘርፍ ስላላቸው የሙዚቃ ዘርፍ ስላላቸው እና ሌሎቹም የፍልስፍና ዘርፍ ስላላቸው ማጥናት ይኖርባቸዋል። አሁን የፍልስፍና ዘርፍ ስንል በምንልበት ጊዜ በጣም በሚያስገርም ሁኔታ አንዳንዶቹ መንዙማዎች እንዳየኋቸው ሙሉ በሙሉ ፍልስፍና ናቸው። እንደ ሌሎቹ መንዙማ ግጥም ጸሐፊዎች፣ ፈላስፎች ሁሉ የእኛም የራሳችን የመንዙማ ጸሐፊዎች ያቀረቡት ፍልስፍናቸው ጭምር ነው። ስለዚህ እነዚህ ፍልስፍናዎች ነጥረው ተበጥረው ወጥተው ለሀገር እንዲበቁ ከእስልምና ጋር ምን ያክል የተገናኙ ናቸው? ሌሎቹም ነገሮች የሚያንጸባርቁ አላቸው ወይ? ልክ እንደ የአረበኛው ስነ ግጥም ከግሪክ ጋር ተደባልቆ አዲስ ራሰም ጋር መጣ ሁሉ የኢትዮጵያ ሊቃውንት ፍልስፍናም ከአረበኛ ጋር ከእስላም ጋር ተገናኝቶ አዲስ ነገር አውጥቶ ከሆነ ወይም እስልምናውን በአዲስ መንገድ ከሀቁ ያራቀ ነገር ግን ለማስረዳት የቻሉበት አዲስ ሀሳብ አምጥቶ እንደሆነ እነዚህ ያልካቸው ከፍተኛ የትምህርት ተቋማት ትኩረት ሰጥተው ሊያጠኑትና ወደ ሀገር ሀብትነት ሊቀይሩት ይገባል የሚል እምነት አለኝ። ይሄ ወደፊት ምጽፎ መጽሐፍ በዚህ ላይ ተንተርሶ ይወጣል። እንግዲህ ያው ከዚህ በፊትም እንደነገርኩ መጽሐፍ መጽሐፍ ቀላል አይደለም። በመላው ኢትዮጵያ መዞር ያስፈልጋል። እስካሁን ድረስ በግል ወጪ ዞር ያለው፣ ወደፊት ደግሞ ሌሎቹን ለማጥናት በጣም በርካታ ገንዘብ ያስፈልጋል። ይሄ እንግዲህ ቀስ በቀስ ቀስ በቀስ በማገኛት ገቢ ቢሆን ለማሰራት እሞክራለሁ። የማሳተሙ ጉዳይ ግን በጣም አሳሳቢ ነው። እንግዲህ የሚተባበሩኝ ካሉ በዛ በኩል መለከታለሁ። መልካም ደራሲ ተሾመ ብርሃኑ ስለ ቃለ ምልልሱ እናመሰግናለን።